የተባበሩት መንግስታት የሰብአዊ መብቶች ጉባኤ በኤርትራ ላይ የሚካሄደው የመብት ጥሰት ምርመራ የሚጠረጠረውን በሰብእና ላይ የሚፈጸም ወንጀልም እንዲያካትት ትናንትና ወስኗል። አርባ ሰባት አባላት ያሉት የሰብአዊ መብቶች አካል ነው በኤርትራ ያለውን የሰብአዊ መብቶች አያያዝ እንዲመረምር የተቋቋመው ልዩ አጣሪ ኮሚሽን ስራውን በአንድ አመት እንዲያራዝመው የተስማማው ሶሎሞን አባተ ያቀርበዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያወጣው ይህ መግለጫ ኤርትራ ውስጥ ተፈጽሟል የሚለውን የሰብአዊ መብቶች ረገጣ በመዋቅር ደረጃ ያለማቋረጥ የሚካሄድ እና ጅምላ ብሎ ነው የሚጠራው። ምርመራው ሙሉ ተጠያቂነት ባለበት ሁኔታ እንዲካሄድ የሚጠይቀው የምክር ቤቱ ውሳኔ ጥሰቶቹ በሰብዕና ላይ የተፈጸሙ ወንጀሎች መሆናቸውንም ይናገራል። በፕሬዚደንት ኢሳያስ አፈወርቂ ብርቱ እጆች የተጨመደደው አገዛዝ ባለፉት ሀያ ሁለት ዓመታት ውስጥ ሰዎች በግለሰቦች ጥማት ብቻ መታሰራቸውን፣ የስቃይ አያያዝ እንደተፈጸመባቸው፣ እንደተገደሉና ደብዛቸው እንዲጠፋ መደረጉን፣ አፋኝ ወይም ጨቋኝ ስርዓት እንደተዘረጋ፣ ሶስት አባላት ያሉት ቡድን ባለፈው ወር ኤርትራ ላይ ባወጣው ባለ 500 ገጽ ሪፖርቱ አትቷል። የትናንትናው የምክር ቤቱ የውሳኔ ሐሳብ ረቂቅ በአጀንዳነት እንዲያዝ ያቀረቡት ጅቡቲና ሶማሊያ ኤርትራ ውስጥ ይፈጸማል የተባለውን ጅምላ የሰብአዊ መብቶች ረገጣ በብርቱ እንደሚያወግዙ አስታውቀዋል። በሌላ በኩል ደግሞ የምርመራውን ጊዜ ለአንድ ተጨማሪ ዓመት መራዘም እንደሚደግፍ የአውሮፓ ህብረት አስታውቋል። የአውሮፓ ህብረት ኤርትራ ውስጥ እየተፈጸሙ ያሉ አስከፊ የሰብአዊ መብቶች ጥሰቶች በጥልቅ ያሳስቡታል። ይህንንም በአፍሪካውያን የቀረበ ሐሳብ ሙሉ በሙሉ እንደግፋለን በምክር ቤቱ አጀንዳነት መቀጠሉንም እንደግፋለን። የኤርትራ መንግስት ያሳየው ያለመተባበር አካሄድ የአውሮፓን ህብረት እንዳሳዘነውም ተጠሪው ገልጸዋል። በሌላ በኩል ግን በስብሰባው ላይ የተገኙት የኤርትራ መንግስት ተጠሪ አቶ ተስፋ ሚካኤል ግራህቱ ለምክር ቤቱ የቀረበው ረቂቅ ሀሳብ እንዳሳዘናቸው ተናግረዋል። ይህ ረቂቅ የውሳኔ ሐሳብ የሚያሳየው መሠረተ ቢስ የሆኑ ውንጀላዎችንና ሪፖርቶችን ህጋዊነት ወይም ተቀባይነት ለማስያዝ የሚደረግን ጥረት ነው። የምክር ቤቱ አባላት የቀረበውን ረቂቅ ውሳኔ እንዲቃወሙ ቡድኔ ጥሪ ያሰማል። ቻይናና ሩሲያ ውሳኔው ፍሬ አያስገኝም ሲሉ ራሳቸውን ከረቂቁ አግልለዋል።